ከሁለት ወራት በላይ ያስቆጠረው በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎችና አንዳንድ የአካባቢው ነዋሪዎች የአዲስ አበባንና የፊንፊኔ ዙሪያ ልዩ ዞን ማስተር ፕላን የከተማ ማስፋፊያ እቅድ አስመልክቶ የተቀሰቀሰው የተቃውሞ እንቅስቃሴ አሁንም በተለያዩ አካባቢዎች መቀጠሉ እየተዘገበ ነው። ባሕረርጌ ዞን ከተካሄደ ተቃውሞ ሰልፍ ጋር በተያያዘ የሁለት ወጣቶች ህይወት መጥፋቱን አንዳንድ የአካባቢው ነዋሪዎች ይናገራሉ። የአካባቢው ባለሥልጣናት ግን ውንጀላውን አስተባብለዋል። የኦሮምኛ ክፍል ባልደረባችን ቱጁቤ ኩሳ ሁለቱንም ወገኖች አነጋግራ ያቀናበረችው ዘገባ ቀጥሎ ይቀርባል። አሉላ ከበደ ነው የያዘው። በሐረርጌ ዞን የሚኤሶ ከተማ ከትናንት በስቲያ በተካሄደው የተቃውሞ ሰልፍ ተሳትፈሃል በሚል አደም አሊ የተባለ ወጣት በልዩ ፖሊስ ኃይል ተገድሏል ሲሉ ለደህንነታቸው በመስጋት ስማቸውን ከመግለጥ የተቆጠቡ አንድ የከተማይቱ ነዋሪ ናቸው ለባልደረባችን ይህን የገለጡት።

በቀደመው ሰልፍ ላይ በመሳተፉ ነው የተገደለው። የያሲን አብዱላሂ አጎት ልጅ ነው። ሌላ መሐመድ የሚባል ልጅ በስለት ተቀልቶ ተገድሏል። በከተማይቱ የሚታየው እንቅስቃሴ በዛሬ ዕለት በእጅጉ መቀነሱን የተናገሩት ለአሜሪካ ድምፅ የኦሮምኛ ክፍል አስተያየት የሰጡት የከተማይቱ ነዋሪ አክለውም እንደ ልብ ሲንቀሳቀሱ የሚስተዋሉት የፌዴራል ፖሊስ ኃይሎች ናቸው ብለዋል። ከተማይቱ ሶማሌ ክልል አዋሳይን ድንበር ላይ የምትገኝ በመሆኗ የተቃውሞ እንቅስቃሴውን በድንበር ግጭት የመሰሉ መኖራቸውንም እኚሁ ግለሰብ ጨምረው ገልጠዋል። የአካባቢ ባለስልጣናት ግን የተባለውን ውንጀላ ያስተባብላሉ። አቶ መሐመድ ጀማል የሚኤሶ ወረዳ ምክትል ሊቀመንበር ናቸው። ዱራን ዱርሴ ጫሴ ይፈምኒ ልዩ ኃይል ጃሙ ኦሮሚያ ከይሰ ሳና ከኘ ሲንጅሩ ልዩ ኃይሊን አና ከነሴኔ ካምንዩ ኩን ኩኒ ኦሎላ መጀመሪያ ልዩ ኃይል የሚባል ነገር በወረዳችንም ሆነ ኦሮሚያ ክልል ውስጥ የለም። ይሄ ፕሮፓጋንዳና ውሸት ነው። የክልል ፖሊስና፣ በክልሉ የፌዴራል ፖሊስ ከሆነ ይህ እንደ ማንኛውም ወረዳ እኛ ዘንድም አለ። በፍጹም የማይሆን ነገር ነው። ለምን አጀንዳ ስንል ነው ሰው የሚገደለው? በኢትዮጵያ ህገ መንግሥት መሠረት ሰው በሰላም የመኖር መብት አለው። የሀገሪቱ ፕሬዚደንት ፈርመው ፍርድ ቤት ከፈረደ በኋላ ነው ሰው የሚገደለው እንጂ፣ ይሄ ውሸት ነው። ዲሞክራሲ የሰፈነበት አገር ነው። ምክትል አስተዳዳሪው አክለውም ተጎራባች የሆኑት የእነኚህ ሁለት አካባቢዎች ነዋሪዎች በድንበር ጉዳይ ይልቁንም ድርቅ ባስከተለው ውሃ እጥረት ሳቢያ በተቀሰቀሰ ጠብ ከመጋጨታቸው በስተቀር የሚኤሶ ከተማ ሰላም ናት ሲሉ አስተባብለዋል። በተዛመደ ሌላ ዜና በምዕራብ ኦሮሚያ ቀምቴ ከተማ የመሰናዶ ትምህርት ቤት ተማሪዎች አወዛጋቢውን የከተሞች ማስፋፊያ እቅድ መቆም ውሳኔ ዜና አናምንም በተቃውሞዎቹ ሳቢያ የታሰሩት ተማሪዎች ይለቀቁ ሲሉ የተቃውሞ ሰልፍ ማካሄዳቸውንና በአድማ በታኝ ኃይሎች መበተናቸውንም የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል።